ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ በቪዥን ኢትዮጵያና በኢትዮጵያ ሳተላይት ሬዲዮና ና ቴሌቪዥን ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ የሁለት ቀን ውይይት ተካሂዶ ነበር። በዚህ የሁለት ቀን ስብሰባ ወደ አስር የሚጠጉ ምሁራን ጽሁፎቻቸውን ያቀረቡ ሲሆን የግንቦት ሰባትና የኦሮሞ ዲሞክራሲያዊ ግንባር እንዲሁም የሸንጎ ፓርቲ አመራሮች አቅርበው ተወያይተዋል። ውይይቱን የተከታተለችው ጽዮን ግርማ ስለ ውይይቱና ውይይቱን በተመለከተ የቪዥን ኢትዮጵያን ፕሬዝደንት ፕሮፌሰር ጌታቸው በጋሻውን አነጋግራ ተከታዩን ዘግባለች። በከፍተኛ የትምህርትና የስራ ደረጃ ላይ በሚገኙ ኢትዮጵያውያን ጥምረት ዩናይትድ ስቴትስ ውስጥ በተቋቋመው ቪዥን ኢትዮጵያና በኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ ቅዳሜና እሁድ የተካሄደው የሁለት ቀናት ውይይት በኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር፣ ሽግግር ዲሞክራሲና ብሔራዊ አንድነት በሚል ውይይት ተካሂዶ ነበር። ቅዳሜ ዕለት በነበረው ውይይት የህዝባዊ እንቅስቃሴዎችና የማህበራት አደረጃጀቶች ግጭቶችን ለመፍታትና ዲሞክራሲን በማስፈን ረገድ ሊኖራቸው ስለሚገባው ሚናና ከግጭቶች መርገብ በኋላ በሚኖረው የሽግግር ወቅት ምን ይጠበቅባቸዋል የሚለው የመጀመሪያ የመወያያ ርዕስ ሲሆን በዚህ ርዕስ ስርም አራት ምሁራን ጽሁፎቻቸውን አቅርበው ተወያይተዋል። ዩናይትድ ስቴትስ በአፍሪካ ላይ ያላት ፖሊሲ ምን ይመስላል እንዲሁም የአፍሪካ ሀገራት ወደ ዲሞክራሲ በሚደረገው ሽግግር ከዚህ ምን ይማራሉ በሚለው ርዕስ ስርም ውይይት ተካሂዷል። በዚህ ለት የመጨረሻው የነበረው የፖለቲካ ድርጅቶች የዲሞክራሲ ትግልን በመቅረጽ የሚጫወቱት ሚና እና የሚያበረክቱት አስተዋጽኦ ምንድን ነው እንዲሁም ለነገዋ ኢትዮጵያ የሚሰጡት ዋስትናስ ምንድን ነው፣ ፖለቲካ ድርጅቶችን እንዴት መርዳት እንችላለን የሚል ሲሆን በዚህ ውይይት የሸንጎ የኦሮሞ ዲሞክራሲያዊ ግንባር እና የግንቦት ሰባት አመራሮች ተሳትፈዋል። ጽሁፎቻቸውንም አቅርበው ውይይት ተካሂዷል። ሴቶች በሴትነታቸው በሀገር ውስጥ የተከሰተው ቀውስ ወደ ሰላማዊ ሽግግርና የአገር አንድነት እንዲያመራ ምን ሊረዱ ይችላሉ? በሚለው ዙሪያም አራት ሴቶች ሀሳባቸውን አቅርበው ውይይት ተደርጓል። በኢትዮጵያ አሁን ያለው የኢኮኖሚ የፖለቲካና የማህበራዊ ቀውስ ወዴት ያመራል? ምንስ መደረግ አለበት? የት ነን? ወዴት እያመራን ነው? ማን ምን ይሰራል? በሚሉት ሁለት ርዕሶችም ላይ ውይይት ተደርጓል። ከውይይቱ በኋላ ለቪዥን ኢትዮጵያ ፕሬዝዳንት ፕሮፌሰር ጌታቸው በጋሻው ውይይቱ ያስፈለገበትን ምክንያት ጠይቂያቸው ነበር። ይሄ እንግዲህ ያስፈለገበት መቼም እንደ ሰጎን ራስ እና ሸዋ ውስጥ እንደምደብቀው አይነት ካልሆነ በስተቀር ሀገራችን በትልቅ ችግር ላይ ናት። ብዙ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውሶች አሉ ህዝባችን በኦሮሚያ ውስጥ በብዛት ያለምንም ርህራሄ እየተጨፈጨፈ ያለበት እየታሰረ ያለበት በጎንደር በተለይም ደግሞ በወልቃይትና በምዕራባዊ ክፍሉ አገርን ድንበር አሳልፈው ላለመስጠትና የወልቃይት የማንነት ጥያቄን በማንሳት በሰላም መፍትሄ ለማግኘት እንዲችሉ የሚያርጉት የሚገደሉበት የሚታሰሩበት ሁኔታ ስላለ በሌሎችም ክፍሎች እንደነኛ አይነት ችግሮች እንዳሉ በጋምቤላ፣ አፋር፣ በሲዳማ በኮንሶ ሰብአዊ መብት ረገጣዎች እና ግድያዎች እየተካሄድ ስላሉ አገራችን ችግር ላይ ናት። በእንደዚህ አይነት ከቀጠለ የአገራችን መኖርም የሚያጠራጥርበት ደረጃ ላይ የሚደርስ ነው። ስለዚህ ይህን ሁኔታ አጥንተው ለምሳሌ የሃይማኖት ተቋሞች፣ ማህበረሰባዊ ስብስቦች በሰላም ሽግግር ሊመጣ የሚችልበት ላይ ዴሞክራሲና የሀገር አንድነት ሊረጋገጥ እንዲችል ምን አስተዋጽኦ ይኖራቸዋል የሚለውን ለማሳየት ሴቶች በሴትነታቸው በእናትነታቸው ይሄ አገራዊ ቀውስ ወደ ሰላማዊ ሽግግርና የአገር አንድነት እንዲያመራ ምን ሊረዱ ይችላሉ በሚል ከዛም ደግሞ ምሁራን የችግሮቹ ምንጮች ምንድን ናቸው፣ እነኚህን እንዴት ተረድተንስ፣ እንዴት አድርገን ወደ ቀና መልክ እንዲቀየሩ ለማድረግ ይቻላል ማን ምን ማድረግ አለበት፣ የማን ኃላፊነት የት ላይ ነው የሚሉትን ነገሮች መርምረው ለማሳየት እንዲችሉ ነው። ውይይቱም ከተጠናቀቀ በኋላ እንደ ፕሮግራም አዘጋጅነታቸው የተካሄደው ውይይት የተሳካ ነበር ወይ በሚል ያቀረብኩላቸው ጥያቄ እኔ እንኳ እንግዲህ ከአዘጋጆቹ አንዱ በመሆኔ በጎ በጎውን ነው የማየው። እና ስለዚህ የኔ ትክክለኛ ፍርድ ወይም ግምገማ ላይሆን ይችላል ብዬ ብገምትም፣ እስካሁን ድረስ የምናገኛቸው በጽሁፍ በስልክ ወይም በግንባር ስብሰባ ላይ የተሳተፉ ሰዎች ሲነግሩን ለረጅም ረጅም ጊዜ እንደዚህ አይነት ስብሰባ አይተን አናውቅም። እንደዚህ አስተማሪ የሆነ ስብሰባ ላይ ተሳትፈን አናውቅ። እንደዚህ ተከባብሮ ተቻችሎ ተደማምጦ መሰብሰብና ሀሳብ መለዋወጥ ሳናይ ብዙ ዘመናችን ነው። እግዜር ይስጣችሁ። ባካችሁ፣ አታቁሙ። ይሄንን እንደገና በቶሎ እንደገና በዚህ በሀገራችን ጉዳይ ላይ ሌላ ስብሰባ አዘጋጁልን፣ እንረዳቸዋለን። እስካሁን ድረስ ከዳር ቆመን አየናችሁ። ለፍታቸዋል፣ ብዙ ወጪ አውጥታቸዋል አሁን ግን የኛ የራሳችንን እናደርገዋለን እና እንረዳቸዋለን። እባካቸው እንደዚህ ሰብስቡን እያሉ ሲነግሩን እኛ እንግዲህ ከዚህ የበለጠ ጥሩ ውጤት ነው የምንለው ነገር የለም። ይህንን ስብሰባ ልዩ የሚያደርጉ ሁለት ነገሮች አሉ። አንድ፣ የፖለቲካ ድርጅቶችስ በዚህ በሀገራችን ሁኔታ ውስጥ ለመረጋጋትና ለውጥን አድርጎ ሰላማዊ ሽግግር አድርጎ ኢትዮጵያን አንድነት ለመጠበቅ የእነሱ ድርሻ ምንድን ነው በሚለው ላይ የተለያዩ ካአሁን በፊት የማይነጋገሩ የፖለቲካ ድርጅት መሪዎች መጥተው የተሳተፉበት እና በመልካም ሁኔታ ፕሮግራሞቻቸውን ወይም ሀሳቦቻቸውን የገለጹበት፣ ከዚህ ባሻገር ደግሞ ከአሁን በፊት ሆኖ የማይታወቅ ብለን ነው እኛ የምንለው ለመጀመሪያ ጊዜ የሆነው የኦሮሞ የፖለቲካ ድርጅቶች እና የዛ መሪዎች የኦሮሞ ምሁራን ከሌሎች ኢትዮጵያኖች ጋር መጥተው በሰላም፣ በፍቅር፣ በመግባባት የተሳተፉበት ስብሰባ እና እነኝህ የሚፈሩትን በኦሮሞ በኩል ይመጣል ተብሎ የሚፈሩትን አደጋዎች እንኳ እንደሌሉ ምንም መሰረተ ቢስ ፍራቻዎች እንደሆኑ የገለጹበትና ለኢትዮጵያ አንድነት ራሳቸው እንደሚታገሉ የኢትዮጵያ አንድነት ለኦሮሞ ሕዝብ ራሱ ጠቃሚ እንደሆነ የኢትዮጵያ መበታተን ለኦሮሞ መጥፎ እንደሆነ በአፋቸው በአንደበታቸው የገለጹ ስብሰባ መሆኑ ሁሉ ሀሳብ ከማምጣቱ በላይ ፍራቻን ከሰው ትከሻ ላይ ያወረደ ስብሰባ ነበር። ቃል የተገባበት ከኦሮሞ ድርጅት መሪዎች በተለይ ከኦሮሞ ዴሞክራሲያዊ ግንባር ድርጅት መሪዎችና ከምሁራን ከኦሮሞ ምሁራን የቀረቡት ሀሳቦች፣ ውይይቶች በጣም ደስ የሚያሰኙ የወደፊቷ ኢትዮጵያ የምትቀጥል ከመሆኗን በላይ በሕዝቧ ፍቅርና አንድነት እንደሚሆን ያረጋገጠ ስብሰባ ነው ብለን ነው እንግዲህ እኛ ምናም ነው። የተካሄዱትን ውይይቶች በቀጣይ በዝርዝር ይዤ እቀርባለሁ። ጽዮን ግርማ ለአሜሪካ ድምጽ ሬዲዮ፣ ዋሽንግተን ዲሲ።